of america the america radio tabia የጤና ይስጥልን እሁድ፣ የካቲት 12209 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የካቲት 12 የሰማዕታት ቀንን የሚመለከት ዝግጅት ይዘናል። የአውሮፓን ባህልና ልማዶች መውሰድ ስለ ማንነት ስናወራ፣ ስለ ክብር፣ ስለ ሀገር፣ ስለ ሉዓላዊነት ስናወራ እንዲያው ሀገሪቱ ባለቤት እና ኃላፊነት የሚወስድ አካላት ታለች። ይሄ ሁሉ ችግር ሲፈጠር መቼም መንግስት ሲባል እንግዲህ ከሚሰራቸው ስራዎች አንዱ ሀገርን እና ሕዝብን ከእንደዚህ አይነት የባህል ወረራም በይው ወረራ ሲፈጸም በጦር ባህልና ቱሪዝም እኮ አንዱ ስራ መቆጣጠር ነበር መሆን ያለበት። ሰዓሊ አምሳሉ ገብረ ኪዳንና ሌሎችም ተሳታፊዎችን የያዘ ዝግጅት ይዘናል። አዘጋጅና አስተናጋጆች ጽዮን ግርማና ሰሎሞን አባተንን አብራችሁን አምሹ። ክቡራትና ክቡራን፣ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። የዛሬ 80 ዓመት በፋሽስት ጣሊያን ወራሪ ጦር ከሰላሳ ሺህ በላይ ኢትዮጵያውያን አዲስ አበባ ላይ የተጨፈጨፉበት የሰማዕታት ቀን ዛሬ በኢትዮጵያና በዓለም ዙሪያ ባሉ ኢትዮጵያውያን ዘንድ ታስቦ ውሏል። በሌላ በኩል ደግሞ የፋሽስት ጣሊያን መሪ ቤኒቶ ሙሶሊኒ የምስራቅ አፍሪካ እንደ ራሴና የሸዋ ጠቅላይ ገዢ አድርጎ ሾሞት ለነበረው ሩዶልፎ ግራዚያኒ አኪሌ የምትባል ከተማ ውስጥ ቆሞ የነበረውን ሐውልት የሀገሪቱ መንግስት መውረሱንና ሐውልቱን ሐውልቱን ያሰራው ግለሰብን በቁጥጥር ስር ውሎ እንደተፈረደበት ከትናንት በስቲያ ዋሽንግተን ዲሲ የሚገኘው ጣሊያን ኤምባሲ ገብተው ከነበሩ ኢትዮጵያውያን አንዱ ለአሜሪካ ድምፅ ገልጸዋል። ዓለም አቀፍ ሕብረት ለፍትህ የኢትዮጵያ ጉዳይ የሚባለውን በውጭ የሚኖሩ ኢትዮጵያውያን የሚያንቀሳቅሱትን ቡድን መልእክት ይዘው ወደ ኤምባሲው ቡት አቶ ፍጹም አቻም የለህ የኤምባሲውን ተጠሪ ማነጋገራቸውን አመልክተዋል። የአምባሳደሩ የፖለቲካ ጉዳዮች ኃላፊውን ቆንስል አገኘነው። ኢማኑኤል ደ ማይክሬት የሚባል ከሌላ ረዳቱ ጋር መጥቶ ተቀበለን። የተጻፈውን ደብዳቤ ሰጠነው፣ አወራን። እኛም ደግሞ ጣሊያን በቂ ካሳ እንዳልሰጠች አሁንም ከኢትዮጵያ የተሰረቁ ንብረቶች በመንግስት እጅም በግለሰቦች እጅም እንዳሉ እና እንዲመለስ እንደምንፈልግ ና ጣሊያን እስከ ዛሬ ብዙ ጥረት አድርጋ ካሳ ለመክፈል ብትሞክርም ግን የተከፈለው ካሳ በቂ ስላልሆነ ካሳ መክፈሉ እንድትቀጥል እና እንድትከፍል ብሎም ይቅርታ እንድትጠይቅ በቃልም ነገር ነው በጽሁፍም አስገባን። ከዛም ደግሞ አልፎ ተገንብቶ ስለነበረው የግራዚያኒ ሐውልት አወራን። እሱም እኛም የማናውቀው ነገር አንድ ዶክመንት ሰጠን። እሱም እንደነገረን እና እኔን እንዳነበብኩት ያ ሐውልት እንደተወረሰ ብሎም ደግሞ ያንን ሐውልት ያስገነባው ግለሰብ ፍርድ ቤት ቀርቦ በጣሊያን ሕግ መሰረት ለጣሊያን ለፋሲስት ማጨብጨ ወይም ደግሞ ለፋሲስት አፖሎጄቲክ መሆን ወንጀል ስለሆነ ያ ግለሰብ ተከሶ እንደተፈረደበት እና ይግባኝ ብሎ ይግባኙ ደግሞ በማርች ሀያ አንድ እንደሚሰማ ነገረን እና አንድ ዓመት ከሰባት ወር እንደተፈረደበት እና የጣሊያን መንግስት የሚችለውን ሁሉ እንደሚያደርግ የተናገርነውንም ሆነ የጻፍነውን ነገር ለጣሊያን የውጭ ጉዳይ ሚኒስቴር እንደሚያስተላልፍ ነገረን። በየካቲት 12 ጉዳይ ላይ የተካሄደ ውይይት ከዜናው ቀጥሎ ይቀርባል። ተከታተሉት። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ሰው በበዛበት ገበያ ውስጥ ዛሬ የደረሰ ፍንዳታ ከ30 በላይ ሕይወት ማጥፋቱን የሀገሪቱ ባለሥልጣናት አስታወቁ። በሞቃዲሾ ዋዳጅት ቀበሌ በካዋ ጎዳይ አካባቢ በፈንጂ ታጨቀች መኪና እንደሆነች ጉዳቱን ያደረሰችው በአካባቢው ነበርን ያሉ እማኞችና የጸጥታ ባለሥልጣናት ለቪኦኤ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ፍሎሪዳ ግዛት ውስጥ ብዙ ደጋፊዎቻቸው በተሰበሰቡበት ካካሄዱት ንግግር በኋላ ዛሬ መደበኛ ስራቸውን ለማካሄድ ወደ ዋሽንግተን ተመልሰዋል። ፕሬዚደንቱ በትናንት የምርጫ ዘመቻ አይነት ቅርጽ የነበረው ነው በተባለ ዝግጅትና ንግግራቸው ወቅት መገናኛ ብዙሃኑን እንደገና ኮንነዋል። ፕሬዚደንቱ በዛሬ ውሏቸው ለብሔራዊ ጸጥታ አማካሪነት ያጯቸውን ሰዎች እያነጋገሩ መሆኑ ተገልጿል። በሌላ በኩል ደግሞ ፕሬዚደንቱ አዲስ የኢሚግሬሽን ትእዛዝ ለማውጣት እየተዘጋጁ መሆናቸውን ሚኒሽ ከአጋር ሀገሮች ጉባኤ ስብሰባ ላይ የሚገኙት የሀገር ግዛት ደህንነት ሚኒስትር ጃን ኬሊ ለትናንት አስታውቀዋል። እስከ ዝግጅታችን ፍጻሜ ድረስ ክቡራትና ክቡራን አብራችሁን ቆዩ። ግሬግ በርንስ ቴክኒሻኑ ነው፣ በመሳሪያዎች ላይ ይገኛል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ22 ሜትር ባንድ እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የእሁድ የካቲት 12 2009 ዓ ም ምሽት ፕሮግራም ነው። የፈረንሳይ መንግስት በፈረንሳይ ኤምባሲ በኩል ለኢትዮጵያውያን የጥበብ ሰዎች ሽልማት ሰጥቷል። የተመረጥንበት ምክንያት እንግዲህ ዋናው መስፈርቱ በኪነ ጥበብና ባለሙያዎች ላይ ነው የሚያተኩረው ይሄ ሽልማት እና በተለይም ደግሞ በዓለም አቀፍ ስራዎች ላይ ከበሙያቸው አስተዋጽኦ ያበረከቱ ወይም በዓለም አቀፍ ደረጃ ስራዎቻቸውን እንደዚህ ያቀረበ በስራዎቻቸው ያደረጉ በሚል ነው። ደራሲ ዳይሬክተርና ተዋናይት አዜብ ወርቁን ነው የሰማችሁት። zegabalen ara <laughs> da nanga nare

ጀንበር ከ30 ሺህ በላይ ኢትዮጵያውያን በፋሽስት ጣሊያን ጦር የተጨፈጨፉበት ቀን በመላ ኢትዮጵያና በኢትዮጵያውያን ዘንድ ዛሬ ታስቦ ውሏል። ዕለቱን አስመልክቶ በተለያዩ የዓለም አካባቢዎች የሚገኙና የሚንቀሳቀሱ ኢትዮጵያውያንን ሰለሞን አባተ አወያይቷል።

መቼም እንደ የካቲት 12 ላለ ቀን እንኳን አደረሳችሁ አይባልም። ከባድ የሆነ የሐዘን ቀን ነው፣ የሐዘን ትውስታ ነው። ግን ለማንኛውም ኢትዮጵያውያን በአጠቃላይ ነጻነታቸውን ለማስጠበቅ ለማስከበር ባደረጉት ተጋድሎ ውስጥ ይህ ነው የማይባል ስፍራ ያለው ዕለት ነው። ከዚህ በመነሳት ብቻ ሁላችንንም ይሄንን በዓል በነጻነት ለማክበር እንኳን አደረሰን ለማለት እፈልጋለሁ። ያንን የሚያክል መሥዋዕትነት የተከፈለበትን ነጻነት ኢትዮጵያውያን ጠብቀው በማቆየታቸው ምክንያት እና ማስተዋወቅ ልጀምርና ሁላችሁንም ከልጅ ዳንኤል ከአዲስ አበባ ልነሳ። በነገራችን ላይ ያሉን እንግዶች ከአዲስ አበባ፣ ከዳላስ ከኦሃዮና ከዋሽንግተን ዲሲ ነው። በቅድሚያ ወደ አዲስ አበባ ልሂድና ከልጅ ዳንኤል እነሳ። ልጅ ዳንኤል ራሱን አስተዋውቁልኝ እናስትልኝ። ስሜ ዳንኤል ጆቴ መስፍን ይባላል። የጥንታዊ ጀግኖች አርበኞች ማህበር ፕሬዚዳንት ነኝ። የምገኘውም አሁን ኢትዮጵያ አዲስ አበባ ነኝ። አመሰግናለሁ። ወደ ዳላስ ልሂድ፣ አቶ ኪዳኔ። ኪዳኔ አለማየሁ ነኝ። በዚህ ውይይት የምሳተፈው አለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የስራ አስኪያጅ ስለሆንኩ ነው። እሺ። አመሰግናለሁኝ ወደ ኦሃዮ ልሂድ። ዶክተር ብሩክ ጤና ይስጥልኝ። ብሩክ ሀይሉ በሻህ እባላለሁ። የምኖረውም የምሰራውም እዚህ ኦሃዮ ስቴትና ኦሃዮ ዩኒቨርሲቲ ፕሮፌሰር ነኝ። አመሰግናለሁ። አመሰግናለሁኝ ዶክተር ብሩክ። ወደ አቶ ፍጹም ልሂድ ደግሞ ዋሽንግተን። ፍጹም አቻሜ እባላለሁ። በዋሽንግተንና አካባቢው የጥብቅና ሙያ መተዳደር ሰው ነኝ። በጣም አመሰግናለሁ ሁላችሁንም። ወደ ታሪክ መለስ ስንበል ወደ ዶክተር ብሩክ እዚህ ጋር መምጣት ፈልጋለሁኝ ምንድን ነው ለመሆኑ የካቲት 12 አሁን ላለው ትውልድ ቀደም ሲልም ለነበረው ለማስታወስ ያህል። አመሰግናለሁ አቶ ሰልሞን እንዲሁም አብረውን የሚገኙ ተሳታፊዎች የካቲት 12 ያ ታሪክ አይቀ የሚታሰበው ሀገራችን ለተወሰነች ለዛች አምስት ዓመት በፋሽስታዊ ስርዓት በወደቀችበት ወቅት ይሄ ነው ተብሎ ከተፈጸሙት ግፎች መካከል ጉልህ ሆኖ የሚታየው የካቲት አስራ ሁለት የተፈጸመው በደል ነው በኢትዮጵያ ሕዝብ ላይ። ይህም በአዲስ አበባ ከተማ በዋነኛነት የተፈጸመው ሲሆን በዛን ወቅት ብዙ ሺህ ሰው ያለቀበት ብዙ ንብረቶች የወደሙበት ወቅት ነው። በታሪክ ፋሽስት ኢጣሊያ ኢትዮጵያ ላይ የፈጸመችው ይሄ በደል በጦር ወንጀል ደረጃ የሚታይ ነው እና የካቲት አስራ ሁለት በዛን ወቅት ይሄ ነው የማይባል በደል በኢትዮጵያ በአዲስ አበባ ነዋሪ ላይ የተፈጸመው። በታሪክ እንደምናስታውሰው የጣሊያ ፋሽስቶችን እርምጃ የወሰዱት የኢትዮጵያ አርበኞች ብርበት ግራዚያኒ የሚባለው የጣሊያን ጀኔራል ላይ ብሮታቸው ላይ ጥቃት ተፈጽሞ ነበር። ያ ሁኔታ መነሻ ሆኖ ወታደራዊ ውሳኔ አስተላልፎ በዛ ላይ ተመስርተው ይሄ ነው የማይባል ሰፊ ወንጀል ተፈጽሟል እና በእለቱ በዛ ጀንበር በዛ ቀን ብዙ ሺ ሰው አልቋል። ብዙ ሺ ንብረት ቤትም ተቃጥለዋል። ከሰላሳ ሺህ ያላነሰ በኢትዮጵያ ህዝብ መንፈስ ላይ ፈጥሯል። ሰላሳ ሺህ በላይ ሰው አልቋል። ይህ ሁኔታ በኢትዮጵያውያን ዘንድ ከነጻነት ጀምሮ ማለት ይቻላል ይከበራል። ሀውልት ሁለትም ቆመዋል። ለሰማዕታቱ የካቲት 12 አደባባይ በዚሁ ነው የሚጠራው። ከዛ በተጨማሪ ግን በውጭ የሚኖሩ ኢትዮጵያውያን በተለይ አቶ ኪዳኔ ዓለማየሁ የሚያስተባብሩት ቡድን ሰፊ እንቅስቃሴ ጀምሯል። ይህንን ጉዳይ በተመለከተ ለመሆኑ ምንድን ነው ይሄ ዓለም አቀፍ ህብረት? አቶ ኪዳኔ አመሰግናለሁ። አቶ የዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ስለ እሱ አላማውን ከመግለጫ ፊት እንደ ይፈቀድልኝ ባጭሩ ለኢትዮጵያ ነጻነት የተማማቱትን አርበኞቻችንን አሁንም በሕይወት ያሉትን ሁሉ በእውነቱ በትህትና ለማመስገን ወዳለሁኝ። እግዚአብሔር ያክብራቸው እና ስለማህበራችን አምስት አላማዎች ነው ያሉን። አንደኛ ፋሽስት ጣሊያን በኢትዮጵያ ለፈጸመችው የጦር ወንጀል በቫቲካን ድጋፍ ተገቢውን ካሳ እንድትከፍል፣ ሁለተኛ የተዘረፈ ብዙ ንብረት አለ፣ ያ እንዲመ ለመመለስ፣ ለባለቤቱ ለኢትዮጵያ ሕዝብ። ሶስተኛ የተባበሩት መንግስታት ድርጅት እስካሁን ድረስ ይህንን የጦር ወንጀል ተገቢ እውቅና አልሰጠውም፣ ያንን እንዲያከናውን እና አራተኛ ቫቲካን ከፋሽቶች ጋር ፈጸሙት ድጋፍ ኢትዮጵያን ሕዝብ ይቅርታ አልጠየቁም እስካሁን ያን እንዲያከናውኑ። አምስተኛ በእንቅርት ላይ ጆሮ ደግፍ እንደሚባለው ለኢትዮጵያ ጨፍጫፊ ተብሎ ለሚታወቀው ለሮዶልፎ ግራዚያኒ አንድ የጣሊያ ከተማ አፊል የምትባል እንደ ጀግና መታሰቢያ ተሰርቶለታል፣ ያ እንዲወገድ ነው እና ይህንም በተመለከተ በእኛ በኩል ልዩ ልዩ አቤቱታዎች ለኢጣሊያን መንግስትም ለአውሮፓ አንድነት ምክር ቤትም ለአፍሪካ አንድነት ድርጅትም እንደዚሁም ለእንግሊዝ መንግስት አሜሪካ ፕሬዚደንት የመሳሰሉት ብዙ አቤቱታዎች አቅርበናል እና ቫቲካንም ኢትዮጵያም ህዝብ ይቅርታ እንድጠይቅ በመደጋገም አቤቱታችንን አቅርበናል ግን እስካሁን ድረስ በቂ ወይም ተጨባጭ መልስ አላገኘንም። እና በየካቲት አስራ ሁለት ግን በዓለም አቀፍ ደረጃ ይሄ ቀን እንዲዘከር ጥረት እያደረግን ነው። አሁን ለዚሁኛው ይሄ ሰማንያኛው ዓመት ስለሆነ እስካሁን ድረስ ከአስራ ሶስት ከተሞች እንደሚዘክሩት በሰላማዊ ሰልፍ ለምሳሌ ዋሽንግተን ዲሲ ያለው ግብረ ኃይል ጣሊያን ኤምባሲ እና ቫቲካን ኤምባሲ ሄደው ያከናወኑት የሚያኮራ ነገር አለ እና በጸሎትም እና ደግሞ በስብሰባም ነው። እነዚህ ከተሞች የትኞቹ እንደሆኑ በኋላ ከተፈለገ ላቀርብ እችላለሁ እና ብዙ የሚደረግ ጥረት አለ። ነገር ግን በተጨማሪ በተለይ ምሁራን ስለ ታሪኩ ብቻ የመጽሐፍና የመናገር ሳይሆን ስለ ፍትሁም ጉዳይ ለኢትዮጵያ ክብር የሚያስፈልገው እንዲከናወን ጥረት እንደሚደረግ ተስፋ እናደርጋለን። አመሰግናለሁ። እንግዲህ ከነሱ ታይቀር አቶ ኪዳኔ አንድ ጊዜም ወደ አቶ ፍጹማቻ የለህ ዞር ልበል ና ወደ ጣሊያን ኤምባሲና ወደ ቫቲካን ኤምባሲ ጎራ ብላችሁ ነበረ። ዋሽንግተን ዲሲ ላይ እንዴት ነው የተንቀሳቀሳችሁት? እንዴት ተደራጃችሁ? ለምን ሄዳችሁ? ምን አገኛችሁ? እንግዲህ ይህንን እንቅስቃሴ አሁን አቶ ኪዳኔ እንዳሉት የጀመሩት እነሱ ናቸው በሙሉ ፈቃደኝነት ከኢታሊያን ኤምበሲ ሰዎች ጋር እንድገናኝ እና ደብዳቤ እንድሰጥ የዚህ የዓለም አቀፍ ትብብሩ እንደ ፈቃደኛ ሰው እንደ ቫለንቲሮኝ እንድሰጥ ጠየቁኝ። ከሌላ ህቴ ጋር ብሌን ከምትባል ከእሷ ጋር እሺ ብለን ሄድን። ወጣት ነች፣ ብሌን ወጣት ልጅ ናት እና እዛ አለም አቀፍ ትብብሩ ያዘጋጃቸው መፈክሮች ነበሩ። እነሱን ለጠፍን ኤምበሲው ፊት ለፊት። ኢትዮጵያን ሰንደቅ ዓላማ ነበረን። ከዛ በቀጠሮ መሰረት የቆንስላት ጽህፈት ቤቱን ማለት የአምባሳደሩ የፖለቲካ ጉዳዮች ኃላፊውን ቆንስል አገኘ ነው ኢማኑኤል ደ ማይግሬት የሚባል ከሌላ ረዳቱ ጋር መጥቶ ተቀበለን። የተጻፈውን ደብዳቤ ሰጠ ነው። አወራን እኛም ደግሞ አሁን አቶ ኪዳነ ያነሱትን ነገር ጣሊያን በቂ ካሳ እንዳልሰጠች አሁንም ከኢትዮጵያ የተሰረቁ ንብረቶች በመንግስት እጅም በግለሰቦች እጅም እንዳሉ ና ያን እንዲመለስ እንደምንፈልግ ና ጣሊያን እስከ ዛሬ ብዙ ጥረት አድርጋ ካሳ ለመክፈል ብትሞክርም ግን የተከፈለው ካሳ በቂ ስላልሆነ ካሳ መክፈሉ እንድትቀጥል እና እንድትከፍል ብሎም ይቅርታ እንድጠይቅ በቃልም ነገር ነው በጽሁፍም አስገባን። ከዛም ደግሞ አልፎ ተገንብቶ ስለነበረው የግራዚያኒ ሀውልት አወራን። እሱም እኛም የማናውቀው ነገር አንድ ዶክመንት ሰጠን። እሱም እንደነገረን ምናምን እንዳነበብኩት ያ ሀውልት እንደተወረሰ ብሎም ደግሞ ያንን ሀውልት ያስገነባው ግለሰብ ፍርድ ቤት ቀርቦ በጣሊያን ሕግ መሰረት ለጣሊያን ለፋሲስት ማጨብጨብ ወይም ደግሞ ለፋሲስት አፖሎጄቲክ መሆን ወንጀል ስለሆነ ያ ግለሰብ ተከሶ እንደተፈረደበት እና ይግባኝ ብሎ ይግባኙ ደግሞ በማርች ሀያ አንድ እንደሚሰማ ነገረን። ፍርድ ቤት ቀርቦ ማለት ነው እና አንድ ዓመት ከሰባት ወር እንደተፈረደበት ፍርድ ቤት የጣሊያንን ሕግ በመጻረሩ እና የጣሊያንን የዓለም አቀፍ ስም በማጥፋቱ ይመስለኛል። በዚህ ወረቀት መሰረት እና ብሎም ደግሞ ፋሲስት ትክክል ነበረ ፋሲስቶ ትክክል ናቸው ብሎ መናገር በጣሊያን ሀገር አሁንም ወንጀል ነው። እንደ ብዙ ሀገሮች፣ አሁን ጀርመንም፣ ሌሎችም ሀገሮች የናዚ አላማ መደገፍ ሀገሮች ወንጀል ነው እና በዛ መሰረት እንደ ተቀጣ እና የጣሊያን መንግስት የሚችለውን ሁሉ እንደማያደርግ የተናገርነውንም ሆነ የጻፍነውን ነገር ለጣልያን የውጭ ጉዳይ ሚኒስቴር እንደሚያስተላልፍ ነገርን። እዛ ደግሞ ቫቲካን ኢንበስቲ ሄድን። እዛ ብዙ ጊዜ ወረቀት አይቀበሉም ነበረ ግን ዛሬ ያንን የጻፍነውን ወረቀት ብሌን የምትባል እህታችን ወስዳ ለቫቲካን ኢንበስቲ ተወካይ አስረከበች። ቀጠሮ ስለሌላችሁ ውጭ ብለን ልናወራቸው አንችልም አሉ። ግን ወረቀቱን ተቀበሉ። ብዙ ጊዜ ደብዳቤ ነበር ላኩ የሚሉት እስከማቀው ድረስ። ዛሬ ግን እንደሲም በሩን ከፍተው ተቀበሉ። ወረቀቱ ማለት ነው። ትልቅ ስራ ነው ስታሉ የዋላችሁ ያሉኝ። እንግዲህ መጋቢት አስራ ሁለት ማለት ነው ይሄ ይግባኝ ይሰማል የተባለበት እለት ማርች ሀያ አንድ ማለት መጋቢት አስራ ሁለት ማለት ነው። በነገራችን ላይ መጋቢት ሀያ ስምንትም የአርበኞች ቀን ስለሆነ ተመሳሳይ ንግግር የሚካሄድበት ሰሞን ነው እና እየተከታተልን እንግዲህ ለሰው ማሳወቅ ጥረት እናደርጋል። በነገራችን ላይ እነዚህ እየተደረጉ ያሉ ጥረቶች አሁን ዋሽንግተን ዲሲ ላይ እንደዚህ አይነት እንቅስቃሴ ስታደርጉ ሮማ ላይ ደግሞ ሌሎች የተለያዩ እንቅስቃሴዎች ይደረጉ እንደነበረ ቀደም ሲል አቶ ኪዳኔ ነግረውኛል። እዛ ያሉትን አስተባባሪ ወይዘሮ ሙሉ ወርቅን ለማግኘት ብዙ ጥረት አድርጌያለሁኝ፣ ግን ላገኛቸው አልቻልኩም። እስቲ አቶ ኪዳኔ ምንድን ነው የሚመስለው በሌሎች አካባቢዎች ያለው እንቅስቃሴ? የእናንተስ የራሳችሁ ስራ፣ የዘረዘሩልን ጥያቄዎች፣ አላማዎቻችሁን ለማስፈጸም የምትንቀሳቀሱባቸው መንገዶች ምንድን ናቸው? እንግዲህ ይህንን የሮዶልፎ ግራዚያኒን መታሰቢያ በተመለከተ በእውነቱ እንደው መጀመሪያ ምስጋና የሚገባው ለነ ወይዘሮ ሙሉ ወርቅና እዛ ፋሽን የሚቃወሙ ኢጣሊያኖች ከኛ ጋር የሚተባበሩ አሉ እና አንደኛው ካርሜኖ ክሬሽንት የሚባል ነው። መታሰቢያው ጋር ሄደው ሰላማዊ ሰልፍ አድርገው እነሱ የቀሰቀሱትም አንድ ጉዳይ ነው። በተጨማሪ ደግሞ እኛ ጣልያን መንግስትም በተለይ ለውጭ ጉዳይ ሚኒስቴር ደግሞ ለአውራጃው ላዚዮ ይባላል የዛ አውራጃ ገዢ ኒኮላ ዚንጋሬት ይባላሉ። ለሳቸው ደብዳቤ ጽፈን በዚያ መሰረት ነው የአውራጃ ግዛቱ ምክር ቤት ቅድም አቶ ፍጹም እንዳለው ተሰብስቦ የወሰነ ውሳኔ አለ። ይኸው የሀውልት የመታሰቢያ እንዲነሳ እና በጀትም የሚከፈል ገንዘብ ነበረ በአውራጃው ያ እንዲቋረጥ ተደረገ እና በአስራ አምስት ቀን ውስጥ ያ እንዲነሳ የተባለው ከተከናወነ መልካ፣ ካልተከናወነ ህጋዊ እርምጃ ይወሰዳል ብለው፣ ያ ህጋዊ እርምጃ አሁን እየተካሄደ ነው ያለው። እና ነገሩ ግን ተቋጨ ተቋረጠ የሚባለው ነገር እኔ ባለኝ ግንዛቤ መረጋገጥ የሚያስፈልገው ነገር ነው። እንዲያውም የአፌል ከንቲባ ፋሽስታዊ መሆናቸውን በተነገረን መሰረት ጉዳዩን የሚከራከሩበት ፍርድ ቤት እየተሟገቱ ያሉት እሳቸው ናቸው እና ቀጥሎ ያለው የፍርድ ቤት ቀጠሮ መጋቢት ውስጥ ነው እና የዛን ውሳኔ ወይዘሮ ሙሉ ሌሎችም ደጋፊዎቻችን ቦታው ተገኝተው ይከታተላሉ። ስለዚህ ነገሩ የሚያበረታታ ነገር ቢኖርም ተቋጨ ማለት አይደለም። እና እንግዲህ በተነሳው ጥያቄ በእኛ በኩል ቅድም ከጠቀስኩት አቤቱታ ከማቅረብ በተጨማሪ በተቻለን መጠን አሁን ከቫቲካን ጋር በተለይ ይህንን ኢትዮጵያን ሕዝብ ይቅርታ የማይጠይቁበትን ምክንያት እያነሳን እና በእነሱ በኩል አይሁዶችንም ይቅርታ ጠይቀዋል። አሁን ያወሉት ደግሞ ፖፕ ፍራንሲስ በጣም ገራም የሆኑ አይሁዶችን ይቅርታ ላቲን አሜሪካ ድረስ ሄደው ይቅርታ ጠይቀዋል። አይሁዶችን ይቅርታ ጠይቀዋል ሲሉ ጀርመኖችን ማለቱ እንጂ ጣሊያኖች አይደሉም። አይደለም አይሁዶችን ስል ናዚዎችም ማለት ያለው ናዚዎች ጀርመኖች ናቸው። እነሱ አጥቂዎች ናቸው። የአይሁዶችን ነው ይቅርታ የጠየቁት። ምክንያቱም ናዚዎቹ ሲጨፈጨፏቸው የካቶሊክ ቤተክርስቲያን፣ ማለት ቫቲካን ምንም እርምጃ ባለመውሰዷ ተጸጽተው ነው ይቅርታ የጠየቁት የእኛም ግን ኢትዮጵያን በተመለከተ ዝም ማለት አይደለም እጅና ጓንት ሆነው በካህኖቻቸው ባርከው ጳጳሶቻቸው ወርቃቸውን እያነሱ እየሰጡ እና በዚህ ላይ ደግሞ ፖፕ ፍራንሲስ የፋስ ጦር አዲስ አበባ ሲገባ የደስታ መግለጫ ከሰጡት የዓለም መሪዎች አንደኛው ነበሩ። እንዲሁም ቫቲካን ለጃን ሆይ በስደት ሳሉ አንድ ሚሊዮን ስተሊን ፓውንድ ጉቦ ለመስጠት የሞከሩ ናቸው። ብዙ የምን የመሳሰለ ማስረጃ ቫቲካን ከፋሽ ጣሊያ ጋር የተባበረ መሆኗን የተገለጸበት ማስረጃ አቅርበናል። እኔም ስለዚህ ጉዳይ መጽሐፍ ሰሞኑን የሚወጣ ጽፌያለሁ። አንድ ጊዜ ግልጽ ለማድረግ ያህል ነው። ለማስተካከል ነው። አባ ፍራንሲዝ ሲሉ አባ ፍራንሲዝ ማለቱ አይደለም። አባ ፍራንሲዝ አሁን ይቅርታ የጠየቁት ናቸው ወደ አርጀንቲና ሄደው። ነገር ግን ያን ጊዜ ደስታ መግለጫ ያስተላለፉት አባ ፍራንሲዝ አልነበሩም፣ ፖፓየስ ነበሩ። አዎ፣ እቺን ለማስተካከል ነው። አዎ፣ ይቅርታ፣ ልክ ነህ። ፖፓየስ አስራ አንደኛ ናቸው። እንግዲህ ሌሎች የማነሳቸው ጥያቄዎች አሉ። ሌሎቹም ያነሱልዎት ጥያቄዎች ሊኖሩ ይችላሉ። አቶ ኪዳኔ አንድ ጊዜ እስቲ እዚህ ጋር ልጅ ዳንኤል ጆቴን ደሞ ላስገባና እንዲህ አይነት እንቅስቃሴ ሲደረግ ለመሆኑ የጥንታዊት ኢትዮጵያ አርበኞች ማህበር ምን እያሰበ ነው? ምን እያደረገ ነው? በዚህ ውስጥ ለመሳተፍስ ምን ያህል እንቅስቃሴ አድርጓል? ምን ያህልስ ታምኑበታላችሁ? ልጅ ዳንኤል በዚህ እንቅስቃሴ የሚታወቀው የጥንታዊ ጀግኖች አርበኞች ማህበር በዚህ ጉዳይ ላይ ከነ አቶ ኪዳኔ ጋር ከአንድም ሁለቴ ውይይት አድርገናል። አዲስ አበባ ድረስ መጥተው ተነጋግረናል። የጥንታዊ ጀግኖች አርበኞች ማህበር የራሱ ህግና ደንብ ያለው በዛ ህግና ደንብ የሚተዳደር እንደሆነ እንጠንላቸዋል። በዚህ በኢንተርናሽናል ጉዳይ ላይ ባለው ማንዴት የለንም ከመንግስት ውጪ ድርጅቱ የመነጋገር በእነሱ በኩል እየተሠራ እንደ ኢትዮጵያዊ ኢትዮጵያዊ ላይ ለተደረገው የጦርነት ችግሮች ይቅርታም ለመጠየቅም ሆነ ካሳም ለመጠየቅ እየሄዱበት ያለው በእነሱ በኩል ተገቢ ነው ብሎ እየሄዱበት ነው። እኛ ተቃውሞ የለንም። አንድ ነገር እዚህ ላይ ልናገር የምፈልገው ምንድን ነው፣ በዛሬው ዘመን የአሜሪካኑን ፕሬዚዳንት ጃፓን በሄዱበት ጊዜ በቦታው ላይ ሄደው አበባ አስቀምጠው የቀድሞውን ፍሉ እንጂ የቀድሞውን ፕሬዚደንት ባራክ ኦባማን ማለት ሆ ነው፣ ኦባማ ነው። እሺ፣ የጃፓኑም ጠቅላይ ሚኒስትር ፐርል ሃርበር ላይም በተመሳሳይ ነው ያደረጉት። እና የአሜሪካ ፕሬዚዳንት ንብረቶችና ሀብቶች በእርግጥ የኢትዮጵያ እንደመሆናቸው እናምናለን ኢትዮጵያ እንዲመለሱ እንፈልጋለን። የአክሱምን ሀውልት የወሰድን እንደሆነ የኢትዮጵያ መከላከያ ጦር ተነስቶ ሮማ ላይ ያንን በክሎ አላመጣም። በዲፕሎማሲ እንደመጣ እንረዳለን። ይሄ ቀላል አስተዋጽኦ አይደለም። አጠያየቅ አይነት አለው። ይህንን ደግሞ አጠያየቅ እየበሰልን ወደፊት እየሄድን በበለጠ ሻርፐር እያደረገ ነው በምንሄድበት ጊዜ ከምንወያየው መንግስት ጋር የተሻለ መልስ እናገኛለን የሚል ገመታለኝ። እስቲ እዚህ ጋር ትንሽ ዘርዘር አድርገው እንዲነግሩኝ ይፈልጋለሁ፣ አቶ ዳንኤል በተለይ ከፕሬዚደንት ባራክ ኦባማ የሂሮሺማ ጉብኝት ጋር ያነሱትን ማነጻጸሪያ ትንሽ ዝርዝር እንዲያደረጉ ፈልጋለሁኝ። በእርግጥ ፕሬዚደንት ባራክ ኦባማ ሄደው ያን ጊዜ ለተፈጠረ ሁኔታ አዘናቸውን ገልጸዋል። ነገር ግን ይቅርታ አልጠየቁም። እርሶም ይህንን ጠቅሰውታል። እንዴት ነው ያገናኙት? እንዴት አመጡት? ከዚህ ሁኔታ ጋር ይህንን ለምንስ አነሱት? ያነሳሁበት ምክንያት ምንድን ነው፣ አሁን እኛ ኢትዮጵያ ከሌላው ዓለም ጋራ በቅርብ ግንኙነት እያደረግን ኢኮኖሚም ሆነ በፖለቲካ ግንኙነታችን እያጠናከርን ወደ ልማት የምንሄድበትን የምንሰራበት ጊዜ ነው። አሁን እኔ የማውራው ስለ ጥንታዊ ጀግኖች አርበኞች ማህበር ነው። የራሳችን ማንዴት አለን፣ ህጎች አሉን። ከነዛ ውጪ ወጥተን በራሳችን ተመሳሳይ እንደ ናቶ ኪዳኔ የማድረግ ምንድን ነው ማንዴት ወይም ስልጣን የላችሁም ወይም ችሎታ የላችሁም። ችሎታ አለን። ስልጣን የለንም። እንዴታችን የአርበኞችን ካሉበት ደረጃ የተሻለ ኑሮ እንዲያገኙ ታሪካቸው ህያው እንዲሆን የወደፊቱ ትውልድ ደግሞ ካለፈው ችግር ተምረው ያለችዋን ኢትዮጵያ የወደ ተሻለ እንድትሄድ ነው እያደረገን ያለ ነው። አንቃወምም ብለዋል። እመጣለሁ ራሳቸውን በቻሉ እመጣለሁ እመጣለሁ ኢትዮጵያውያኖች እየተደገፉ እየሰሩ ነው። ተቃውሞ የለንም። ተቃውሞ የለንም ከማለት ባሻገር ግን ድጋፍ የመስጠት እናንተ በራሳችሁ አንቅታችሁ ምናልባት ላትሄዱ ላትንቀሳቀሱ ትችላላችሁ ቅድም እንዳሉት የማንዴት ወይም የስልጣን ወይም የወክልና ችሎታ ላይኖራችሁ ይችላል ይህን ለማድረግ ነገር ግን በሌላ በኩል ይሄ መብታችን ነው እንደ ኢትዮጵያውያን ብለው እየጠየቁ እየተከራከሩ ላሉ ወገኖች አብራችሁ በግንባር ቆማችሁ በይፋ ማለት ነው ድጋፍ የመስጠትስ ችሎታ ያላችሁም በእኔ አስተሳሰብ የችሎታ የመኖርና የመብት አለመኖር አሁን ጥያቄ ነው እሺ አሁንም ደግሜ ልናገር የምፈልገው በእናቶ ኪዳኔ በኩል እየተሰነዘረ ያለውን እኛ ተቃውሞ የለን። ቀደም ብዬ እንደነገርኩ ያለን ማንዴት ወይንም ህጋችን በጣም ውስን እንደመሆኑ ከዛ ውጭ ለምናደርገው ነገር ሁሉ፣ በተለይ በኢንተርናሽናል ጉዳይ ላይ ከሌላ መንግስት ሚኖረው ድርድርም ሆነ ጥያቄ ድርጅታችን የዛ ኃላፊነት የመውሰድ አቅም የለውም። አቶ ፍጹም ጠይቀዋል። ነኛ ማለት አቶ ዳንኤል በአንድ በኩል ስለ ማህበሩ ያወራሉ፣ በአንድ በኩል ደግሞ ጠቅላላ ብሎንም ኢትዮጵያን የሚነካ ነገር ያወራሉ። ስለ ማህበሩ ይገባኛል ማህበሩ ይሄ ይሄ ነው ያለውም አንደኛ የአርበኞቻችንን መብት ለማስጠበቅ የአንዳንድ በዛ ጊዜ የተሰሩ ነገሮችን መፍትሄ ለማግኘት ምናምን ብለዋል። በሌላ አንጻር ደግሞ የማይሆን አመሳሰል ውስጥ ይገባሉ፣ አናሎጂ ውስጥ ይገባሉ ማለት ነው። ስለ አሜሪካና ስለ ብሎ ከዛም ደግሞ አልፎ ኢትዮጵያ ዛሬ ያለችበት ሁኔታ ወደ ልማት መቀጠል ይሄ ትንሽ መንግስት የመንግስት ፖለቲካ አይነት ይመስላል። ስለ ኢትዮጵያ የምናወራ ከሆነ ኢትዮጵያውያን በዛም ጊዜ በደል የደረሰባቸው ኢትዮጵያውያን በእነ አቶ ዳንኤል ድርጅት ብቻ አይደለም የሚወከሉት ማለት፣ ወይም ደግሞ ዛሬም በእነሱ ብቻ ላይወከሉ ይችላሉ። ኢትዮጵያውያን ብዙ ናቸው። ሚሊዮኖች ናቸው። አንድ ድርጅት ብቻ ሊወክላቸው አይችልም። የጣሊያን መንግስት ኢትዮጵያ ላይ ያደረሰው ነገር በሌሎች ዓለሞች የደረሰው አይደለም። ከዛ የከፋን የደረሰው። ስለዚህ ብዙ የከፋቸው ኢትዮጵያውያን የነዛ ልጆች የልጅ ልጆች አሉ። እነዛን ልጆችና የልጅ ልጆች እነ አቶ ዳንኤል ድርጅት ብቻ አይወክልም። ሁለተኛ ነገር ደግሞ ዛሬ በዓለም ላይ አሁን እሳቸው ያን ያነሳሉ እንጂ እስከ ዛሬ ድረስ በይሁዳውያን ላይ ለተሰራው በደል የጀርመን መንግስትም የአውስትሪያ መንግስትም ሌሎች ሀገሮችም ከዚህ ጋር ምንም ብዙም ግንኙነት የሌላቸው ሌሎች ሀገሮችም ይከፍላሉ ካሳ። ዛሬ እነ ሀንጋሪ፣ እነ ቸክ፣ ሌሎችም ማለት ነው። ስለዚህ እንደዛ አይነት ነገር ኢትዮጵያን ተነስተው ሀውልት አይሰራ። ለግራዚያኒ የተከፈለው ካሳ በቂ አይደለም። የጣሊያን መንግስት ከዛ በላይ መክፈል አለበት። ቫቲካን ይቅርታ መጠየቅ አለበት ማለታቸው የሚደገፍ ነገር ነው እንጂ እንደውም እንደዚህ ቁጡ ሆኖ ማድረጋቸው እውነተኛ ኢትዮጵያዊነቱን የሚገልጽ ነው እንጂ ኢትዮጵያን እኮ ሮም ላይ እኮ የሞቱ እኮ ናቸው ለነፃነታቸው ማለት ነው። ያ የሚደገፍ ነገር ነው እንጂ ይሄማ ጥሩ አደለም። ወደ ልማት እየሄድን ነው። ያን ያናት በላ አይባልም። በተለይ ከአንድ ከአርበኛ ድርጅት አመራር ይሄን አልጠብቅም። እንደውም እሰየው ነው የሚባለው። እንደውም ዛሬ ኢትዮጵያ የዛን ጊዜ ከነበረችበት ያ የዛን የነበረው ፋሽስታዊ መንግስት ነው ዛሬ ለዚህም የጣላት እና እንደውም የዛ የባንዶች ስራ እንደውም ዛሬ እንደገና እንደውም እየተከበረ አይነት ይመስላል። ይሄ እንደውም የአርበኞች ማህበር እንደውም ብዙ ስራም እንዳልሰራ ሊያሳይ ይችል ይሆናል። ዛሬ የባንድ እስኪ እስቲ ልጅ ዳንኤል መልስ እንዲሰጡ እርሶ ልጋብዞት። አሁን ከዛ በፊት አንድ ትንሽ ቢፈቀድልኝ ኪዳኔ፣ አቶ ኪዳኔ፣ አቶ ኪዳኔ ቆይ አንድ ጊዜ እመጣለሁኝ አለሁኝ ለእርሶ ሃሳቤ እርሶ ጋር ነው ያለው። ግን በቀጥታ አሁን አቶ ፍጹም ላነሱት ሃሳብ አቶ ዳንኤል የሚሉት ነገር ካለ አንድ ጊዜ እሳቸው መልስ ይስጡና ከዛ ወደ እርሶ እመጣ አለሁኝ። አቶ ዳንኤል እርሶ ጋር ነኝ ያለሁት። አቶ ፍጹም ነበር አሁን የተናገረው። አዎ አቶ ፍጹም ናቸው። ጥንታዊ አርበኞች ማህበር ስላልሰራም ለማለት እርሶ በሙሉ አፎ በመናገሩ ገርሞኛል። ኢትዮጵያ ብሔራዊ ጀግኖች አርበኞች ማህበር የሚችሉውን እያደረገ ነው። እና አቶ ኪዳኔ የሚሰሩትን ተቃውሞ የለንም። ኢትዮጵያ ላይ ለተደረገው ጭፍጨፋ ሆነ ለንብረቷም የጠፋውን የሚከራከሩት ተገቢ ነው። በአርበኞች ማህበር ስም ግን እኛ እየሄድንበት ሳይሆን በግል የምናደርገው ነገር ይኖራል። ዋናው ነገር ምንድን ነው? አሜሪካን አገር ሆኖ ይሄ ነው ያ ነው ለማለት ቀላል ነው። ኢትዮጵያችን ደግሞ ሆነ በምትናገርበት ጊዜ ከአካባቢው ጋራ ከህዝቡ ጋራ ያለውን እያየ ነው የምትሄደው። በእኛ በኩል ሰላምን ለመፍጠር ብቻ ሳይሆን ያለውን ግንኙነት ለማጠናከር የሰባ አምስተኛውን የድል በዓል በምናከብርበት ጊዜ የጣሊያኑ ፕሬዚዳንት መጥቶ ሀውልታችን ላይ አራት ኪሎ የአበባ ጉንጉን አስቀምጠዋል። ይሄ ለኢትዮጵያ አርበኞች እና ለኢትዮጵያ ትልቅ ድል ነው። በሰባ አምስት ዓመት ውስጥ ደግሞ መጥቶ የማያውቀው የጣሊያን አምባሳደር በበዓሉ ላይ በመገኘቱ አርበኛው ምን ያህል ደስ እንዳለው እዛ የነበሩት ሰዎች ናቸው የሚመሰክሉት። በዚህ ያለ አይነት ግንኙነት ከተፈጠረ፣ የእናቶ ኪዳኔ ደግሞ በዛ በኩል የሚያደርጉትና እኛ በዚህ በኩል የምናደርገውን በአንድ እጅ ጥያቄዎቹን እያቀረብን አስፈላጊውን ውጤት የማግኘት እንችላለን የሚል አቋም ነው እኛ ያለን። ዓለም አቀፍ ኅብረት ለፍትሕ የኢትዮጵያ ጉዳይ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለብፁዕ ወቅዱስ አቡነ ማትያስ ለብፁዕ ካርዲናል አቡነ ብርሃነ ኢየሱስና ለሌሎችም ከፍተኛ የመንግሥት የእምነትና የዲፕሎማሲ መሪዎችና አካላት ደብዳቤዎችን ጽፏል። ግንኙነቶችን እየፈጠረም እየተነጋገረ ትግሉን ለማጠናከር እየጣረ ይገኛል። ኢትዮጵያውያንና የኢትዮጵያ ወዳጆች ሁሉ ወደ ግሎባል አላያንስ ፎር ኢትዮጵያ ዶት ኦርግ ዌብሳይት እየገቡ የድጋፍ ፊርማቸውን እንዲያኖሩ ኅብረቱ እየጠየቀ ይገኛል። ይህ ዛሬ የጀመርነው ውይይት ይቀጥላል። ልጅ ዳንኤል ጆቴን፣ አቶ ኪዳኔ አለማየሁን፣ አቶ ፍጹም አቻ ሜለህንና ፕሮፌሰር ብሩክ ኃይሉን ለዛሬ አመሰግናለሁ ሙሉውን ውይይት ከዌብሳይታችን ላይ ማግኘት ይቻላል። ልክ የዛሬ 80 ዓመት ዛሬ አብርሃ ደቦጭና ሞገስ አስገዶም የሚባሉ ወጣት ኢትዮጵያውያን የፈጸሙት ተግባር በፋሽስቱ ወራሪ ኃይል ተፈጥሮ ምክንያት ለሺዎች ንጹሐን ደም መፍሰስና እልቂት መነሻ ይሁን እንጂ በዱር በገደልም ያላቋረጠው የአርበኞች ተጋድሎ በመላ አገሪቱ ይበልጥ ተቀጣጥሎ በ1933 ዓ ም በታላቅ ክብር ለተመለሰው ነፃነት እንደ ቋያ የሚቀጣጠል ነበር። ለያኔው ቸልተኛና ለዘብተኛ ዓለም ለዘመኑ እየተራቀቀ የጦር ቴክኖሎጂ የመርዝ ጋዝና እብሪት አልበገር ያለው የኢትዮጵያውያን ፍልሚያና አንጸባራቂ ድል የአውሮፓን፣ የአሜሪካን፣ የእስያን ዐይኖች ከፈተ ለፋሽዝምና ለናዚዝም መንኮታኮት መንገድ ጠረገ። በታሪክ ብቸኛው ነፃ ጥቁር ሕዝብ በቅኝ አገዛዝ ቀንበርና በዘር መድሎ ሲንገላቱ ለነበሩ የአፍሪካና የዓለም ሕዝቦች የአርነት መነቃቃት ለነፃነታቸውም ፋና ሆነ። የዘላለም ክብር ለነፃነት ቤተሰቦችና ለተሰዉ ሁሉ ይሁን። ለነፃነት ለእድገት ለመተሳሰብና ለፍቅርም ልምላሜ ይሁን። ፈረንሳይ ለኢትዮጵያውያን የጥበብ ሰዎች ሽልማት ሰጥታለች። ቀጣዩ ጉዟችን ወደዚያው ይሆናል። ከዚያ በፊት ግን እስቲ አንድ ሙዚቃ ጠልጥልሽ አስቀምጠሻል። ሲሆን የማን ግብዣ ነው ዛሬ? ተናገር እኔ ልጋብዝሽ። ጋብዝሻ አለሁኝ አምሳሏ ብጥላሁነ me mm -hmm. አችልም ሲሆን የወልሽ ድንቅ የሆነ ዘፋኝ እዣ አምሳሉን ጋበዝኩሽ። ምን ትሆኝ በጣም ቆንጆ ዘፈን ነው። ዲጄ ፋትሱ ሱራፌል ለራሱ ከዛ ጋር ቴክኒኩን እየተቆጣጠረ ዛሬ አሸንፈነዋል በሙዚቃ ምርጫ። እንግዲህ ከሙዚቃው ሳንወጣ ታዲያ አዲስ አበባ ላይ ትንሽ ቆየትን። በል እስቲ በዚህ ሳምንት የተከናወነ አንድ ዓለም አቀፍ ኪነ ጥበባዊ ሽልማት አለ። ዜናውን እናካፍላችሁ። አው፣ ሰለሞን እንግዲህ የካቲት ሶስት ሁለት ሺ ዘጠኝ አመተ ምህረት የፈረንሳይ መንግስት የባህልና ኮሚኒኬሽን ሚኒስቴር ኢትዮጵያ በሚገኘው የፈረንሳይ ኤምባሲ አማካኝነት ለሶስት ኢትዮጵያውያን የኪነ ጥበብ ባለሙያዎች የክብር ኒሻን ሸልሟል። አሁን ጽዮን፣ እንግዲህ ሽልማቱ የተሰጠው ለታዜብ ወርቁ፣ ለቴዎድሮስ አጎስ፣ ለዳዊት አበበ ነው። ለመሆኑ ምንድን ነው ሽልማቱ? የፈረንሳይ መንግስት እነዚህን ሶስት ኢትዮጵያውያንስ በምን ይሆን የመረጣቸው? ወደ ውይይት ሽንግባ። አመሰግናለሁ ሰለሞን። እንግዲህ ሶስት እንግዶች ናችሁ መስመር ላይ ያላችሁኝ። ደራሲ፣ ዳይሬክተር ተዋናይት፣ የአሁን ደግሞ የሬዲዮ ፕሮግራም አዘጋጅ፣ እንደዚሁም የቴሌቪዥን ድራማ ጸሐፊ ተርጓሚ፣ ስምንቱ ሴቶች የሚል ከፈረንሳይኛ ቋንቋ ወደ አማርኛ መልሳ ቲያትር ያቀረበች አርቲስት አዜብ ወርቁ አንዷ እንግዳችን ናት። እንግዲህ ዘርፈ ብዙ ሙያ ላይ በመሳተፍ ትታወቃለች። ሌሎቹ ደግሞ ሰዓሊ ቴዎድሮስ ሀጎስ እና ሰዓሊ ዳዊት አበበ ናቸው። እነዚህን ሶስት የጥበብ ባለሙያዎች የፈረንሳይ መንግስት የባህልና ኮሚኒኬሽን ሚኒስቴር የክብር ኒሻን ሸልሟቸዋል። ሽልማቱን የተቀበላችሁት አዲስ አበባ የሚገኘው የፈረንሳይ ኤምባሲ ተገኝታችሁ ነው። የካቲት ሶስት ከጥቂት ቀናት በፊት ማለት ነው። ሶስታችሁንም እዚህ የጋበዝናችሁ እንዲያው ይሄ ሽልማት ምንድን ነው፣ በምን ምክንያት ነው የተሸለማችሁት የሚል ጥያቄ ለማንሳት ነውና አዳላሻት በሉኝና ቅድሚያ ለሴት ልስጥ፣ ከአዜብ ልጀምር። አዜብ እስቲ ለምንድን ነው የተሸለማችሁት የሚለውን ጥያቄ በማምራራት ጀምሪ። አመሰግናለኝ ሲሆን በጠየቅሽኝ በጣም አመሰግናለኝ። ለጋበሽን እንግዲ አስታደረግሽን ለዚህ ተሻ የተመረጥንበት ምክንያት እንግዲህ ዋናው መስፈርቱ ያው በኪነ ጥበብና ባለሙያዎች ላይ ነው የሚያተኩረው ይሄ ሽልማት እና በተለይም ደግሞ በዓለም አቀፍ ስራዎች ላይ ከበሙያቸው አስተዋጽኦ ያበረከት ወይም በዓለም አቀፍ ደረጃ ስራዎቻቸውን እንደዚህ ያቀረበ ወይም በስራዎቻቸው ተሳትፎ ያደረጉ በሚል ነው እና በዛ ዘርፍ እናንተ እንግዲህ አስተዋጽኦ አበርክታችኋል፣ ሰርታችኋል፣ ይገባችኋል በሚል ነው። ይህንን ነገር ለማድረግ እንግዲህ ጠየቅ ነገር አለ። ከዚህ በፊትም መጀመሪያ ጥቆማ ወይም ስራዎችሽ ስም የሚያስጠራ ነገር በመስራት ነው። እንግዲህ ያን ነገር የሚጠራው ማለት ነው። ሰዎችም ጥቆማ ያደርጋሉ በዚህ ሙያ ላይ ያሉ ወይም ደግሞ ከፈረንሳይ እንባሲ ጋራ ይህም በተመለከተ የሚሰሩ ሰዎችም አሉ። በዛ መሰረት ከጥቆማው በኋላ ሲዲ እና ይኸው ታሪክን የሚፈልጥ ነገር እንድንልክ እንጠየቃለን። ያንን ስንልክ ሪኮመንዴሽን ላይ ስለ እኛ የተባለው ነገር ወይም ስራዎቻችን በኢንተርኔት ላይም ባሉትም ወይም የታተሙ የተሰሩም ስራዎች ካሉ ከነዛ ጋራ ከሪኮሜንዴሽን፣ ከሲቪ፣ ከህይወት ታሪክ ጋራ በማጣጣም ፈረንሳይ ሀገር ያለው እንግዲህ ይህን የተመለከተው ተቋም ይመዝንና በሚዛኑ መሰረት እነዚህ ይመለከታቸዋል፣ ይገባቸዋል ብሎ ሲል ምርጫ ያካሄድና ይመርጣል ማለት ነው። በዚህ መልኩ እንደተመረጠ ነው የተነገረን። በጣም አመሰግናለሁ አዜብ። ወደ አንቺ ህይወት ወደ ኋላ እመጣለሁ። ወደ ቴድሮስ ሀጎስ ልሂድ። ና ቴድሮስ፣ እንግዲህ እስቲ ራስን አስተዋውቅልን። ምን ሰርተህ ነው የተሸለምከው? እሺ በመጀመሪያ አመሰግናለሁ ይህን ድል ስለሰጠሽኝ። ሰዓሊ ነኝ። ለዚህ ሽልማት እንግዲህ የታጨሁት ይመስለኛል። እንግዲህ የፈረንሳይ መንግስትም ሆነ በኤምባሲው በኩል እንዲሁም በአልያንስ ኢትዮ ፍራንሴ አማካኝነት በአገር ውስጥም ሆነ በውጪ በስነ ጥበብ ሙያ ጥሩ እንቅስቃሴ የሚያደርጉ ሰዎችን እንግዲህ ይመለከታሉ። እኔም የአቅሜን ያክል እንግዲህ እንቅስቃሴ ውስጥ አደርግ ቆይቻለሁ። እንግዲህ በስነ ጥበብ ሙያ ውስጥ ከሀያ አመት በላይ ቆይቻለሁ እና በዚህ በነበረኝ እንቅስቃሴ እነሱ እንግዲህ ለዚህ ሽልማት ብናጨው ይገባል እንግዲህ እነሱ አው አዜብም ቅድም ያመራረጡን ሂደት እንዴት እንደመረጧችሁ አስረድታናለች እና እንደው አንተ በግልህ ምን አበርክተሃል ሀያ አመት ሰርቻለሁ ብለሃል እና በዚህ ውስጥ ምንድን ነው አበረከትኩኝ በስዕል ስራ ስኬት የምትለው ምኑን ነው የትኛውን ነው እኔ እንደዚህ ነገሩ በከፍተኛ የማነሳው ስኬት ብዬ የማነሳው ትልቅ ነገር አለኝ ብዬ አላስብም። ግን እንደ ማንኛውም በኔ ዕድሜ እንዳለ ሰዓሊ ሁሉ በስዕል ስራ ውስጥ ጥረት አደርጋለሁ፣ እንቅስቃሴዎች አደርጋለሁኝ። እነሱ ደግሞ አንዳንድ ጊዜ ጥሩ ተቀባይነት ሊያገኙ ይችላሉ፣ ሎካሊም ሆነ ኢንተርናሽናል እና የተለየ ነው አዎ የተለየ ነው ብዬ የምለው ነገር አለኝ ብዬ አላስብም። እንደ ማንኛውም በኔ ዕድሜ እንዳለ ሰዓሊ ሁሉ ጥሩ እንቅስቃሴ አደርጋለሁ። እነሱ ግን ያዩበት መነጽር ይኖራል ብዬ ነው የምወስደው ከፈረንሳይ ባህል ጋር የተ ገናኘ የሰራኸው ስራ አለ? እንደዛ አይነት ስራ ስፔሲፊካሊ የለኝም። ግን እነሱ እዚህ ባለውም የአሊያንስ ኢትዮ ፍራንሴስ አማካኝነት ከእነሱ ጋር እዚህ አሊያንስ ኢትዮ ፍራንሴስ ጥሩ የስነ ጥበብ ጋለሪ ያለው ከእነሱ ጋር በተደጋጋሚ ስኬታማ ማ የሆኑ ጥሩ ኤግዚቢሽኖችን አሳይቻለሁ። በዛም እነሱ በውጤቱ በጣም ደስተኞች ነበሩ። ስለዚህ ከእነሱ ከፈረንሳይ ህዝብና መንግስት ጋር ያገናኘ ብዬ የማስበው አሊያንስ ኢትዮ ፍራንሴስ ነው። አሁና ዳዊት በምንድን ነው የተሸለምከው? አንተ እንዴት ነው ለዚህ ሽልማት የበቃኸው? ምን ሰርተህ ነው? እንግዲህ አዜብም ቴዎድሮስም ቴዎድሮስም ያሉት ነገር አለ። በግሌ ግን እንግዲህ እኔ ቅድም ቴዎድሮስም እንዳለው በአሊያንስ ፍራንስ እዚህ በሀገር ውስጥ ባለው ከእነሱ ጋር ያገናኘኝ ጉዳይ ወይም እነሱ ያቁኛል ብዬ የሚገምተው በዛ አሊያንስ ባዘጋጇቸው የሶሎም የግሩፕ ሾዎችም ነው። በተጨማሪ ግን ቅድም ቴዎድሮስም እንደገለጸው በጥረት ላይ ነው ያለን እንጂ ቺቭ አርገናል ወይም ደግሞ የሆነ ደረጃ ላይ ደርሰናል ብለን አፋችንም ሞልተን ወይም ድፈት የምናገርበት ደረጃ ላይ አይደለም ያለን፣ ሁላችንም በጥረት ላይ ነው። እንግዲህ እነሱም ይህን ሽልማት ሲሸልሙ ፕሮሰሱን ሂደታችንን በማየት የማበረታቻ ነገር ነው እንጂ የአንድ ነገር አንድ ነገር ላይ ደርሳችኋል የሚል ነገር አይመስለኝም። ስለዚህ ይሄኛው እኔ እስካሁን ድረስ ባያረኳቸው ነገሮች በውጪም በሀገር ውስጥም እነሱ ጋር ያረኳቸው የሶሎ ሾዎች፣ ግሩፕ ሾዎች አሉ። እንዲህ በተለያዩም በለንደን በተለያዩ አርት ፌር፣ ሳውዝ አፍሪካ፣ ኬንያ፣ ላስትየር ደግሞ ኒውዮርክ ቮልት አርት ፌር ላይ እና እዛ ላይ ተሳትፍ ያለው እንግዲህ እነዚህ እነዚህ ነገሮች አይተው መሰለኝ ለዚህ ሽልማት ይገባሃል ብሎ እንትን ያሉኝ። ሁለታችሁም አሁን ቴድሮስም ዳዊትም ልክ እንደው ምንም ነገር ሳትሰሩ ሽልማቱን በስጦታ መልክ እንዳገኛችሁት የሚመስል አገላለጽ ነው የገለጻችሁት እና ከዚህ በፊት ሌላ የተሸለማችሁት ሽልማት አለ? ሽልማት እስካሁን ድረስ አልተሸለምንም። በእንደዚህ አይነት እንትን ግን ይሄኛው እኔ በማፈር ወይም ደግሞ በይሉኝታ ሳይሆን እንደው ነገሩን እውነቱ ከሆነ ፕሮሰስ ላይ ያለን ጥረት ላይ ያለን ሰዎች ነው። እንግዲህ አክቲቪቲያችንና ጥረት ጥረታችንን ይገባቸዋል። ይህ ጥረታችሁ ወደፊት የሆነ ደረጃ ያደርሳቸዋል የሚል አይነት ነገር ነው። እኔም ይሰማል በግሌ እንጂ የማፈር እና ያለንን ነገር አንደርማይን በማድረግ ነገር ጉዳይ ላይ አይደለም። ይሄ ነገር እንግዲህ ይመስለኛል ቴድሮስ እ አስቧል ነው። እኔ እንግዲህ በዚህ ላይ ሀሳብ ለመስጠት ያህል ምንድ ነገር ሊጨምርልን ማልባት ማለት ነው ለአዜብድልስጣትለዳዊት ላስታውሰው ብዬ ነው፣ አንድ ነገር ብዙዎቹ ከአርት ስኩል ሲመረቁ የመቀጠርና የመስራት ነገር ነበር ብዙ ጊዜ ነበረው። ዳዊት አበበ ግን ሲመረቅ ከጓደኞቹ ከአምስቱ ጓደኞቹ ጋር ሆኖ ስራ ስጠን የራስን ስፔስ የመፍጠር ነገርን ከሞከሩና ከሞከሩም ሳይሆን ካሳኩ ሰዎች መካከል አንዱ ሆነ። አምስት ሆነው ሀበሻ ስቱዲዮ ጋለሪን የመክፈትና ለሌሎቹም የማሳያ ስፔስ የመፍጠር የራስንም ደግሞ ስራ መፍጠር ነገር የማሳየት ነገር ወጣት ሆኖ ትምህርት ቤት ወጥቶ ይሄን ነገር የማድረጉ ነገር ራሱ ቀላል አይደለም በጣም ይህንን ላታውሰ ስለዚህ አዜብ የተሸለምከው ለዚህ ነው ብላ እየነገረችህ ነው ማለት ነው ቴዎድሮስ ሌላ የተሸለምከው ሽልማት ሌላ የተሸለምከው ሽልማት አለ ከዚህ በፊት ከዚህ ፊት እንግዲህ ብዙም አይደለም እዚህ ብዙ የሚጋና አይደለም ከአክቹዋሊ በቅርብ ጊዜ ከቤልጅየም የውጭ ጉዳይ ሚኒስትር ጥሩ የማበረታቻ ዲፕሎማ ሽልማት ተሰጥቶኛል አዲስ አበባ ውስጥ እንደገና ከዚህ በፊት ደግሞ በሎስ አንጀለስ የሚገኝ ኢትዮጵያ አርት ሴንተር እንደዚሁ የስነ ጥበብ ውድድር አድርጎ በዛ ውድድር ላይ አሸናፊ ሆኜ በመገኘቴ እንደዚሁ ሽልማትና እንደዚሁ ሎስ አንጀለስ ድረስ መጥቼ ደግሞ ኤግዚቢሽን የማድረግ እድል አመቻችተውልኝ እሱንም አግኝቼ ነበር። ወደ አዜብ ልምጣ። እንግዲህ አዜብ በኪነ ጥበብ ውስጥም የነበረች ናትና ምናልባት ይሄ ሽልማት ለአዜብ ምን አይነት ስሜት እንደፈጠረላት ይሄን ጥያቄ ወደ እሷ ልሰንዝረው። ለእኔ የፈጠረልኝ ነገር ምንድን ነው፣ የምሰራው ስራ እዚህ ቦታ ላይ ደርሷል፣ እዚህ ቦታ ታይቷል፣ የሚመለከተኝ የሚያይኝ ወይም በርቼ የሚለኝ ሰው አለ ከሚል ነገር ነው። ከሽልማቱን ባሻገር መሸለሜን ከሰሙ በኋላ በርካታ ሰዎች ወዳጆቼ፣ ወይም እንደዚህ በሙያ የሚያውቁኝ ሰዎች በስልክ በ በፌስቡክ በተለያዩ መልኮች በቴክስት የሚገልጹልኝ የሚሰጡኝ የደስታ መግለጫ ለካ ስራዬ ይህን ያህል ሰው ጋር ሁሉ መድረስ ችሏል የሚል ነገር ነው። በዛ ላይ ደግሞ ወደኋላ መለስ ብዬ ያሳለፍኩትን ነገር እንዳይ ምክንያቱም ይሄ ሽልማት ተሻል ወይም ትሸለም ያለች ተብለሽ ሲባል የሚሰማሽ ነገር ይገባኛሉ የመጀመሪያው ነገር ምን ሰርቼ ነው የሚለው ነገር ነው እና ምን ሰርቼ ብለሽ ወደ ኋላ ተመልሼ የመጣሁበትን መንገድ በሙሉ እንዳይ በምን አይነት መንገዶች እንዳለፍኩ እንዳስብ ነው ያደረገኝና በተረፈ ደግሞ ተሸልመሻል ደግሞ ሲባል በቃ በጣም ትልቅ ሞራል ነው የሚፈጠው። ትልቅ ስሜት ነው የሚፈጥረው። የበለጠ ለመስራት የሚያነሳሳ የሚያበረታታ እድል ነው የሚፈጥረው። ከዚህም በላይ መስራት አለብኝ ምክንያቱም ሁል ጊዜ የሰራሻ ስራ ትንሽ ናት ብለሽ ነው የምታስቡና ይህን ሰርቼ እንዲህ አይነት አድናቆት እና ሽልማት እዚህ ቦታ መድረስ ከቻልኩኝ ከዚህም በላይ መድረስ እችላለሁኝ የሚል ማበረታቻ ፍቅር፣ ያበረታቻል፣ ያሞቃል፣ ያጠነክራል፣ ወኔ ይሰጣል። እና ያንን አይነት ነገር ነው ለእኔ የሰጠኝ እና እዚህ ቦታ ላይም እንድደርስ መልፋት መድከሌ ራሱ አንዳንዴ ሰዎችም ድጋፍ አለበት እና እነሱን ሰዎችም እንዳመሰግን፣ ከባለቤት ጀምሮ ማለት ነው እንዳመሰግን እድሉን ነው የሰጠኝ ራሴን እንዳይ፣ ያለሳለፍኩትን እንዳይ እና ወደፊትን ደግሞ ከዚህ የበለጠ እንድጠነከ ምክንያቱም ብዙ ነገር ይጠበቅብኛል ከዚህ በኋላ ደግሞ ብዬ እንዳስብ ያደረገኝ ትልቅ ማበረታቻ ነው ለኔ። ሁላችሁን በጣም አመሰግናለው። መልካም የስራ ጊዜ የሆንላችሁ። እናመሰግናለን፣ እናመሰግናለን። በጣም ዩ ቆንጆ ዝግጅት ነው። እንግዲህ እንደዚህ አይነት ድንቅ ኢትዮጵያውያን በብዙ የዓለም ክፍሎችም አሉ፣ ኢትዮጵያ ውስጥም አሉ ስማቸው እየተጠራ ሄደ እየሰፉ ይሄዳሉ ብለው አዎ። እንግዲህ እንደሰማኸው ደግሞ ወጣቶቹ ገና እኛ የተሸለምነው ገና እየሰራን ባለንበት ሰዓት ነው እና ገና ብዙ ይቀረናል፣ ምን እንደሚጠብቀን እንጠብቅ ብለዋል እና እንግዲህ እስቲ ደግሞ ሌሎች ወጣቶችንም ይዘን በሌላ ዝግጅት እንመለሳለን። ቆንጆ ነው ጽዮን፣ በጣም እናመሰግናለን ለዝግጅትሽ። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። ፌስቡክ አት ቪኦኤ አምሃሪክ በትዊተር ደግሞ ሀሽታግ ቪኦኤ አምሃሪክን በመጠቀም ተከተሉን፣ ተነጋገሩ። ጽዮን ግርማና ሶሎሞን አባተነን። የፍቅር ቀንና የኢትዮጵያው አከባበር ቀጣዩ ዝግጅት ነው። የአውሮፓ በዓልና ባህል የሆነው ቫለንታይንስ ዴይ ወይም የፍቅር ቀንን ጨምሮ ሌሎች የምዕራባውያን ወግና ልማዶችን ኢትዮጵያውያን እንዳለ እየተቀበሉ ወይም ደግሞ አሳስተውና አጋን ነው እየወሰዱ ከባህልና ከማንነታችን ጋር ምን ያህል እንዲቃረን ያደርጉታል ሲሉ በርካቶች ትችት ያቀርቡበታል። ከተቼዎች ውስጥ ሳሊ አምሳሉ ገብረ ኪዳንና፣ መሐንዲሱ የዩኒቨርሲቲ መምህር አቶ ረድኤት አባተን ጽዮን አወያየታቸዋለች እንግዶቹን ጋብዘን ውይይቱን ለማድረግ መነሻ የሆነው ዋና ምክንያት በየዓመቱ የሚከበረውና በዘንድሮ ዓመት ደግሞ ባለፈው ማክሰኞ የካቲት 7 2009 ዓ.ም የተከበረው የፍቅረኞች ቀን ነው። ይህ ባህል በኢትዮጵያ በተለይ ደግሞ አዲስ አበባን ጨምሮ በአንዳንድ ከተሞች በወጣቶች ዘንድ መከበሩ እየተለመደ መምጣቱና የአከባበሩ አከራካሪነት እያመዘነ መሄዱ ነው። ይህን በተመለከተም የቪኦኤ አማርኛ የፌስቡክ ገጽ ላይ ተሳታፊዎች አስተያየት እንዲሰጡበት ጠይቀንም በርካታ ተሳታፊዎች አስተያየት ሰጥተዋል። አንዳንዶቹ የፍቅር ቀን እስከሆነ ድረስ ከሌላ ሀገር ተቀብለን ብናከብረውም ምንም ጉዳት የለውም ሲሉ፣ አብዛኞቹ አስተያየት ሰጪዎች ደግሞ አከባበሩ ከባህል ያፈነገጠ ነው ሲሉ ትችት ሰንዝረዋል። ከኢትዮጵያ ባህል ያፈነገጠና ከሌሎች የተኮረጀ ዘመናዊ መሰል ማፈንገጥ የሚከናወነው በቫላንታይንስ ቀን ብቻ ሳይሆን በሌሎችም ድርጊቶች ጭምር ነው የሚል መከራከሪያ ያቀረቡም አልታጡም። ይህን ክርክር ይዘን በፌስቡክ ገጻቸው ላይ በጉዳዩ ላይ አስተያየት ሲሰጡ የነበሩ እንግዶችን ጋብዘናል። ሠዓሊ አምሳሉ ገብረ ኪዳንና በምህንድስና ሙያ ላይ የተሰማራው የዩኒቨርሲቲ መምህሩ አቶ ረዴት አባተ ናቸው። ቅሬታችሁ ምኑ ላይ ነው ስል ጥያቄ አቅርቤላቸው ነበር። ሠዓሊ አምሳሉ ምላሽ በመስጠት ይጀምራል ቅሬታ በጣም አቢዝድ ተደርጓል በአሉ እዚህ ለአቅመ አዳም እና ለአቅመ ሔዋን ያልደረሱ ልጆች ናቸው በአሉን በዓላቸው አድርገው እየተከተሉ እያከበሩ ያሉት አዋቂ የምትዩ ሰው ብዙም አታይም ምናልባት እንጃ አልፎ አልፎ ሊኖር ይችላል እና እነኚህ ገና ለአቅመ አዳም ለአቅመ ሔዋን ያልደረሱ እህት ወንድሞቻችን በጣም በተሳሳተ አቅጣጫ ምናልባት በዓሉ ሊከበር በሚገባው ሳይሆን በጣም በተሳሳተ ራሳቸውን ለአደጋ በሚያጋልጥ ሁኔታ ነው ያከበሩት ያሉት። ከወላጅ ጋር ከቤተሰብ ጋር የሚፈጠረው ችግርና ጭቅጭቅ የሚታይና የሚገለጥ በየሚዲያው የሚሰማ ነው። እሱ ብቻ ሳይሆን የፍቅር ቀን ፍቅር ብለን ስንል ከትርጉሙ ጀምሮ ባህላችን ያስተናግደዋል ወይ ፍቅረኛ ፍቅረኛነትን ሲጀመር ባህላችን ያስተናግደዋል ወይ ብለን ስንል ለእኔ የሚያስተናግደው ሆኖ አላገኘሁትም። ፍቅረኝነትን በገደብ ነው ባህላችን የሚያስተናግደው። ምን ለማንፈልጌ ነው ወሰባዊ ተራክቦን አያካትትም የእኛ የፍቅረኝነት ጊዜ። እስቲ አቶ ረዴት አባተ ቅሬታችሁ ምንድን ነው ለሚለው ጥያቄ ምላሽ ስጥና ለሰአሊ አምሳሉ ጥያቄ ይዤ እመለሳለሁ። መልካም ያው ሳሊ ሀምሳሉም እንዳነሳው የእኔ ተቃውሞ አለኝ በዚህ ጉዳይ ላይ ምንድን ነው ብዙ እያነሳን እየጻፍን የነበረው ቫላንታይንስ ዴይ ወይም ደግሞ ይሄ የፍቅረኛ ሞች ቀን ብለን የምናነሳው እኛን ኢትዮጵያውያንን አይገልጸንም፣ ባህላችን አይደለም። በዚህ ጉዳይ ላይ ፍቅር መከበሩ ነውር አይደለም። ፍቅርን ወንዝ አይገድበውም፣ ድንበር አይገድበውም፣ ወሰን የለውም፣ ጾታም አይለይም፣ ሃይማኖት፣ ዘር፣ ብሔርም አይልም ፍቅር ሆኖም ግን እንደዚህ ቀን ወስነንለት ስርዓት አዘጋጅተንለት የነጮቹን የምዕራባውያንን ተጽዕኖ አሳረፈንበት የምናከብረው ይሄ ቫላንታይንስ ዴይ ወይም የፍቅረኛ ሞች ቀን የሚባለው ወዳልተፈለገ አመንዝራነት ማለት ይቀላል። በእውነት ወዳልተፈለገ መንገድ ወጣቱን እየወሰደ ያለ ነውና ቆም ብለን ማሰብ የሚገባን በተለይ በዚህ ላይ ሚዲያዎቹ ናቸው። ትልቁን ተጽዕኖ እየፈጠሩ ያሉት እነሱ ናቸው የሚያራግቡት ይህንን ነገር በተቃውሞ መልክ ወይም ደግሞ ችግሩን አሳይቶ ጠቃሚ ጎኑ ምን ያህል ነው? ለእኛ የሚጠቅመን ባህላችን የቱ ጋ ነው? እውነት የፍቅር ታሪክ እኛ ቫላንታይንን ነው ወይም ማክበር ያለብን? የቫላንታይንን በዓል ከማክበር የበለጠ ወይም ደግሞ ከሱ ባሻገር ስለ ፍቅር የምናስብበት የራሳችንን የፍቅር ወግ የለንም ወይ? አብሻነታችንን፣ ኢትዮጵያዊነታችንን፣ ማንነታችንን የሚገልጹ የፍቅር ታሪኮች የሌለን ህዝቦች ነን ወይ? ይህንን ልናከብር የምንችልበት የራሳችን መንገድ አለው እና ፍቅር መከበሩ ሳይሆን ስህተቱ ይህንን አጋጣሚ ተጠቅመን የምንወጣበት የምንወርድበት ያልተፈለገ አካሄድ እሱ ነው። እኔም በተቃውሞ እያነሳውኝ የነበረው እና ራሳችንን ባህል አድርገን የራሳችንን ወግ ሰርተን ቅርጽ አስይዘን መልክ አስይዘን ነው። ኢትዮጵያ የተለያየ ብሔር ብሔረሰቦች ያሉባት ሀገር መሆኗ ይታወቃል። ብዙ አይነት ባህል አለን፣ እምነት አለን። በዚህ ረገድ ላይ መስራት አንችልም ወይ ነው። ክቡር ዶክተር ሐዲስ አለማየሁ እኮ ፍቅር እስከ መቃብር ላይ የጻፉት የነሰብለ ወንጌልና የበዛብህ ታሪክ ብዙም የሚያስተምረን ቁም ነገር አለ። ስለዚህ ወደ ራሳችን ማንነት የምናመጣው ህይወት መሆን አለበት ነው። እንግዲህ ሰዓሊ አምሳሉ ቅድ ቅድም ሲጠቅሱ የፍቅር ባህላችን ይሄንን ከጋብቻ በፊት ያለውን ነገር የፍቅር ግንኙነቱ አይፈቅድም ብለዋልና፣ ነገር ግን አሁን ጊዜው እየተቀየረ ነው። ዓለም አንድ እየሆነች ነው። ወጣቶች የምዕራባውያን ትምህርት እየተማሩ በሄዱ ቁጥር፣ መቀራረቡ እየመጣ በሄደ ቁጥር ያንን እየተዉት ነው ያለውና እንደዚህ በሚሆንበት ጊዜ ላይ ይሄንን መቆጣጠር ይቻላል ወይ? ባህላችን ይሄ ነው ብሎ ማለት ይቻላል ወይ? ከዚሁ ጋር እንደው አያይዛችሁ እንድትመልሱልኝ። ይህንን ጥያቄ ወደ እናንተ ከማቅረባችን በፊት የፌስቡክ ገጻችን ላይ ለጥፈ ነው ነበረ አሁን እናንተ በምትሉት ሀሳብ የሚስማሙ አስተያየት ሰጪዎች እንዳሉ ሁሉ ምን አለበት፣ የፍቅር ቀን ነው፣ የፍቅረኞችን ቀን ብናከብር ምን ችግር አለው? ምንድን ነው ከባህልና ማንነት ጋር የሚያጋጨው ነገር ያሉ ማስተያየት ሰጪዎች አሉና እስቲ እዚህ ላይ መልስ ስጡኝ። ከሰዓሌ አምሳሉ ልጀምር። ባህላችን ፍቅርን የሚያስተናግድበት ቦታ በትዳር ውስጥ ያሉ ወይም ደግሞ ተጫጭተው ለትዳር ዝግጁ በሆኑ ሴትና ወንዶች ላይ ነው። ፍቅርን ከትዳር በፊት ከሆነ ወሲባዊ ተራክቦ ሳይኖረው ወደ ትዳር የሚያመራቸውን መግባባት እና መስማማት፣ ፍቅር፣ መተሳሰብ፣ መቀራረብ የሚከልሙበት ጊዜ ሆኖ ነው የሚታሰበው ባህሉ። አሁን እየተቀየረ መጥቷል። በሉላዊነት ወይም ግሎባላይዜሽን አስተሳሰብ ምክንያትና አሁን መጠበቅ ይቻላሉ። ይሄን ላልሽው እንግዲህ ስለ ሀገር ስናወራ ይሄ ነገር ይሄ የምዕራቡ ዓለም ጫና ያለበት ከተሞች ላይ ነው። ሀገራችን ከተማን የከተማ ሰውን ዳታ ስናይ አስራ አምስት በመቶ ተብሎ ነው የሚታሰበው ሰማንያ አምስት በመቶ ደግሞ የገጠር ነዋሪና አሁንም የቀደመውን ባህል ባህሉ አድርጎ እየኖረው ያለ እንደሆነ ነው የሚታሰበው እና እንግዲህ ይህንን ዳታ ስናስብ ሰማንያ አምስት ለአስራ አምስት ስለሆነ ጊዜው ረፍጓል እና ተሸንፈናል እጅ መስጠት ነው ያለብን፣ ወደሚለው የሚያመራን አይመስለኝም። ችግሩ ምን መሰለሽ፣ ከትዳር በፊት ወሲብ የሚጀመርበት የፍቅር ግንኙነት መፍጠር አደጋ የሚሆነው አሁን ከዚህ በኋላ ተከትሎ የመጣ አንድ ችግር አለ። ከትዳር በፊት ከሌሎች ወንዶች ጋራ የወሲባዊ ተራክቦ ልምድ ያላቸው ሰዎች ለወሲብ አለመጣጣም ችግር እየተጋለጡ የትዳር መጽናት ወይም በትዳር ዘልቆ የመቆየት ሁኔታ አደጋ ላይ እየወደቀ መጥቷል። አንዱ ችግሩ ይሄ ነው። አሁን መተማመንና መግባባት ያለብን ነገር ይጠቅማል ወይስ አይጠቅምም በሚለው ላይ ነው። መከራከሪ ግን አሁን ይሄ ለአንድ ቀን የሚደረግ በዓል ነው። በአንድ ቀን ውስጥ እንግዲህ ይሄ በሂደት የሚመጣ የባህል ችግር ነው የሚሆነው በአንድ ቀን ውስጥ ይሄ ማሳያ ይሆናል ወይ እስቲ ወደ ረዴት ሊሄድ ና ቅድም እሱም መገናኛ ብዙሀንም ማስተዋጽኦ አድርገዋል የሚል ነገር አንስቷል ና ይሄ ነገር ለአንድ ቀን ተደርጎ የሚያልፍ በመሆኑ ጉዳቱን እንዴት ነው ያያችሁት በዚህ በተነሳው ሀሳብ ላይ መገናኛ ብዙሀን አንደኛ ሲጀመር መሰረታዊ ሀሳቡ ቫላንታይንስ ለእኛ ባህል ይሆናል የሚለውን ነው ማመን ያለብን መነጋገርም ካለብን እሱን አድምተን ማሰብ ያለብን የቫላንታይንም ታሪክ ስንመለከተው ወደ ፍቅረኛሞች ቀንም ዞሮ አሁን መከበር ሲጀመር ኢትዮጵያ ውስጥ እየተደረገ ያለው እንደ ወረደ መቀበል ነው። በብዙ ነገሮች በዚህ በዓል ብቻ አይደለም እኮ አሁን ባለፈው የገና በዓል ሲከበር በነበሩት የፈረንጆቹ አዲስ ዓመት ላይ ብዙ የተለያዩ ነገሮች፣ ያው ቀደም እንዳልሽው ግሎባላይዜሽኑ ወይም የሉላዊነት ዓለምን ወደ አንድ መንደር የማምጣት የመሰልጠኑ የመዘመኑ አካሄድ በእኛ ባህል ውስጥ ትልቁን ተጽዕኖ እያሳረፈ ነው ያለው። ከነሱ የምንወርሰው የምንቀበለው የምንኮርጀው ነገር የለም ማለት አይደለም። እንደወረደ ግን እየተቀበልን እያስተላለፍን የመጣናቸው ነገሮች ናቸው። አሁን መሰረታዊ ነገሩ የፍቅር ቀን ነው። እውነት የእኛ የኢትዮጵያ ቱባ ባህል ውስጥ ፍቅርን የምንገልጽበት የለም ወይ? ፍቅር ሲባል ደግሞ የፍቅረኛሞች ቀን ብቻ ነው ወይ መሆን ያለበት? አንድ ቀን ይሁን በዓመት የሚከበረው ምንም ችግር የለውም። ለዚህ ለአንድ ቀኑ ግን ፍቅረኛሞች የሚለው ኮንሴፕት የሚወስደው አሁን እያየ ነው እኮ ባለ ነው። ነባራዊ ሁኔታው ላይ እኮ ነው የምንነጋገረው። እየታየ ያለው ነገር ለፍቅረኛ ሞች የሚባለው ለጥንዶች የሚባለው ሚዲያዎቹ የሚያስተዋውቁት ሆቴሎች፣ ባር፣ ሬስቶራንቶች የሚጋብዙት በተለያየ በየመንገዱ በየአስፋልቱ ስንሄድ የምንመለከታቸው ነገሮች ወዴት ነው ጥሪው? ወዴት ነው መልእክሱ? ወዴት ነው ምሽቱን? እንዴት በማሳለፍ ነው የሚደረገው? ግን ፍቅር የሚያስፈልገው ጥንዶቹ ብቻ ናቸው ወይ? ፍቅረኛ ሞቹን ቀን ስናከብር ባልና ሚስት አሉ እኮ ልጆች አሉ እኮ ቤተሰብ አለ ጓደኛ የመጣውን ነገር መቀበል ተጽዕኖውን ለምን በቀጥታ ተቀብለን እርግጠኛ ነኝ። እኔ በሚገርም ሁኔታ ይሄንን የጣሊያናው ከተማ እራሱ እንደዚህ የምታከብሩ አይመስለኝም። እዚህ ኢትዮጵያ ውስጥ እየተደረገ ያለውም ማለት ሁለታችሁንም በጣም አመሰግናለሁ። እሺ እሺ። ሳል አጠቃላይ ስለ ማንነት ስናወራ ስለ ክብር ስለ ሀገር ስለ ሉዓላዊነት ስናወራ እንዲያው ሀገሪቱ ባለቤት እና ኃላፊነት የሚወስድ አካላት ታለች። ይሄ ሁሉ ችግር ሲፈጠር መቸም መንግስት ሲባል እንግዲህ ከሚሰራቸው ስራዎች አንዱ ሀገርንና ሕዝብን ከእንደዚህ አይነት የባህል ወረራም በዩ ወረራ ሲፈጸም በጦር ባህልና ቱሪዝም እኮ አንዱ ስራው ይህን መቆጣጠር ነበር መሆን ያለበት። አዎ እና ሚዲያው እንዲህ ልቅ ሆኖ የብዙሀን መገናኛ ልቅ ሆኖ ለባህል ወረራ ሲያጋልጠን ሲዳርገን ዝም ብሎ መመልከት በጣም በእውነት ኃላፊነት የሚሰማውና ጠባቂ አካላት ታለች ሀገር ህዝቡ እና እንዲያው ህዝቡን ማሳሰብ የሚፈልገው ነገር አለ። ያው በነበረው በቀደመው ልማድ ነገሮችን ለመንግስት አሳልፎ በመተው ይህ ነገር እየተበላሽ እየተጎዳን ማንነታችንን እያጣን እየከሰርን ነው እና እንዲው የራሱን ስራ ራሱ ለመስራት ቢዘጋጅና እንዲህ አይነት ለማንነት ቀውስ ለወረራ የሚዳርጉን ነገር ሲኖሩ ራሱን መከላከል ቢችል ከማንም ምንም ባይጠብቅ ምክንያቱም ይህን ኃላፊነት የሚወስድ አካል በዚህ ዘመን በዚህ ጊዜ ስለሌለ ራሱ ለመወጣት እንዲቆርጥ ነው ማሳሰቡ የሚፈልገው። እኔም ለተሰጠኝ ምድል በጣም አመሰግናለሁ። ሁለታችሁንም እግዜር ስጥልኝ። በጣም አመሰግናለሁ። እንግዲህ ውይይታችን እንደሚቀጥል ተስፋ አረጋለሁ በሌላ ጉዳዮችም ላይ። እሺ አመሰግናለሁ። መልካም ምሽት። እግዜር ስጥልኝ። ይሄ ነገር ጽዮን፣ ቀደም ሲልም በመግቢያው ላይ እንደተባለው ብዙዎች ናቸው አስተያየቶቻቸውን የሚሰጡበት ትችቶቻቸውን የሚሰጡበት። የሚደግፉ አሉ፣ የማይደግፉ አሉ በዚህ ጉዳይ ላይ እና ቆንጆ ንግግር ነው ውይይት ነው የጀመርሽው እና አድማጮቻችንም እንዲሳተፉ እንጋብዛለን። አዎ እንግዲህ በፕሮግራሙ መግቢያ ላይ እንደጠቀስነው በፌስቡክ ገጻችን ላይ በጣም ብዙ ሰዎች ሲከራከሩ ነበር በዚህ ጉዳይ ላይ እና ውይይቶችን እንቀጥልበታለን። መልካም እናመሰግናለን አንቺንም፣ ተሳታፊዎቹንም ሰዓሊ አምሳሉ ገብረ ኪዳንና ግርማ አንዲሱንም ወይም የዩኒቨርሲቲውንም መምህር አቶ ረድኤት አባተን። ዝግጅታችን ወደ መጠናቀቁ እየተቃረበ ነው፣ ክቡራትና ክቡራን አድማጮች እስከ ማጠቃለያው እስከ ማጠቃለያው እንግዲህ አንድ ሙዚቃ እንጋብዛችኋለን። የመኪያ በሀይሉን ጸጉሬን ቆጥረሃል የሚለውን ዜማ ነው የምንጋብዛችሁ። አዎ በእኔ ስም ነው እንግዲህ መኪያ በህይወት የለችም ወጣት ድንቅ ልጅ ቆንጆ ቆንጆ ቅርስ ትታልና አልፋለች። እስቲ በእሷ ሙዚቃ እስከ ማጠቃለያው ለነበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ እንዲሁም ለዛሬ ፕሮዲውሰራችን በሆነው በዲጄ ፋጹ በሱራፌል ሽፈራው ስም እንሰናበታቸዋለን። አብረናችሁ የቆየነው ጽዮን ግርማና ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።